Já, ja, já, ja, já, ja, já, ja, já, ja, já, ja, ja. አለ። ቆንጂት የአየር መስመሩን ስለለቀቅሽልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ቃን አድማጮች እንደም ሰነበታችሁ፣ እንደምናመሻችሁ። ሳምንታዊ የክብር ሰላምታዊ ባላችሁበት ይድረስ። እለቱን በድጋሚ ለማስታወስ እለተ ቅዳሜ ሰኔ 21 2006 ሲሆን በአዲስ አበባ አቆጣጠር፣ በዋሽንግተን ዲሲ አቆጣጠር ደግሞ ሰኔ 28 2014 ላይ እንገኛለን። የዛሬቷ ቀን በታሪኩ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹን ብንመለከት እንደ አውሮፓውያን አቆጣጠር በ950 ዛሬቷ ቀን ነው። የደቡብ ኮሪያ ዋና ከተማ ሶል በሰሜን ኮሪያ ወታደሮች ስር በቁጥጥር ስር የዋለችው በ1964 የአፍሮ አሜሪካን አንድነት የተባለ ድርጅት በማልኮም ኤክስ ተቋቋመ። እስራኤል ኢየሩሳሌምን ሙሉ በሙሉ በራሷ ቁጥጥር ስር ያደረገችው በ1967 በዛሬቷ ቀን ነው። በ1997 ደግሞ ታዋቂው ቦክሰኛ ማይክ ታይሰን የተጋጣሚውን የኤቫንደር ሆሊፊልድን ጆሮ በመንከሱ ከውድድሩ ውጭ ሆነ። እንግዲህ የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ከተባሉ ክንውኖች መካከል ጥቂቶቹ እነዚሁ ሲሆኑ በዛሬቷ ቀን ከተወለዱ ታዋቂ የሙዚቃ ሰዎች መካከል የሀገረሰብ ዜማ ተጫዋቿ ኬሊ ፒክለር ትገኝበታለች። ሀያ ሰባት አመቷ የዛሬቷን ቀን ከዚቹ ታዋቂ የካንትሪ ዜማ ቀንቃይ ጋር ተጋርታችሁ ልደታችሁን የምታከብሩ ካላችሁ መልካም ልደት እየተመኘሁኝ ኬሊ ከተጫወተቻቸው ዜማዎች መካከል ዶንቺኖ ሆማቻይ ላቭዲዩ የተሰኘውን ዜማዋን I knew the way you made love to me. Like I was all you'd ever need. Did you change your mind? Well, I didn't change mine. Now here I am trying to make sense of it all. We were best friends, now we don't even talk. You broke my heart with my world apart. ዛሬ ከተወለደች 27 ዓመታት የሆናትን የታዋቂዋን የሀገረሰብ ዜማ ተጫዋች የኬሊ ፒክለርን ዲዲንች ኖ ሃው ማች አይ ላቭ ዲዩ የተሰኘውን ዜማ ነበር ያደመጥ ነው። ኬሊ ፒክለር በኖርዝ ካሮላይና ግዛት ነው የተወለደችው። ወላጆቿ በተለይ እናቷ ኬሊን ገና የሁለት ዓመት ሕፃን እያለች ነው ጥላት ሄደችው። አባቷ አብዛኛውን ጊዜ የተለያዩ ወንጀሎችን በመፈጸም ጊዜውን በእስር ቤት ነው ያሳለፈው። ኬሊ ፒክለርን ያሳደጓት አያቶቿ ናቸው። እንደውም ትላለች ኬሊ እንደውም እኔን እዚህ ያለሁበት ደረጃ ልደርስ የቻልኩት በአያቶቼ ብርታት ነው፣ በተለይም አያት አባቴ ትላለች። ወደ ስራው አለም የገባችው ገና ታዳጊ ወጣት እያለች ነው። በምግብ ቤት አስተናጋጅነት ሰርታለች። በአስራ ሰባት አመቷ የኖርዝ ካሮላይና የቁንጅና ውድድርም ላይ ተካፍላ ነበርም። በአስራ ዘጠኝ አመቷ ለአምስተኛው ዙር የአሜሪካን አይድል የዘፈን ውድድር ለመወዳደር ብቅ አለች። ገና በውድድሩ የመጀመሪያ ቀን ዘፍና እንደጨረሰች ነው በወቅቱ በዳኝነት ወንበር ላይ ተቀምጦ የነበረው ሳይመን ካውል ይች ልጅ የሚገርም ድምጽ ነው ያላት በዚህ ውድድር መጨረሻ ከሚደርሱት ሶስት ሰዎች መካከል አንደኛዋ ትሆናለች ብሎ ተንብዮም ነበር። እውነትም ኬሊ ፒክለር ለየት ያለ ድምፅ ነበር የነበራት። የገጠር ልጅ በመሆኗ በውድድሩ ላይ ትጫወታቸው የነበሩት ዜማዎች በአብዛኛዎቹ የሀገረሰብ ዜማዎች ነበሩ። የውድድሩም አደገኛ ተፎካካሪ ሆነች። በውድድሩም እስከ ስድስተኛ ደረጃ ደርሳ ነበርም። እንደ ኢሮፓውያን አቆጣጠር ግንቦት ስድስት ሁለት ሺህ ዓመተ ምህረት ከውድድሩ በኋላ ወዳደገችበት ከተማ ስትመለስ የከተ የከተማዋ ህዝብ ተሰልፎ ነበር የተቀበላት። የከተማዋ ከንቲባ ያቺ ቀን የኬሊ ፒክለር ዴይ ተብላ እንድትሳየምም አደረጉም። በጥቅምት ወር በ2006 የመጀመሪያ አልበሟን አወጣች። የአልበሟንም መጠሪያ ስሞል ታውንገርል ብላ ሰየመችው። 11 ዘፈኖችን አስይዘዋለች አልበሟን። ከ11 ዘፈኖች መካከል በመቀጠል የምናደምጠው ሬድ ሃይ ሂልስ አንዱ ነው። ሬድ ሃይ ሂልስ የተሰኘውን የኬሊ ፒክለርን ዜማ ነበር ያደመጥ ነው። ኬሊ ፒክለር የአሜሪካንን አይድል የዘፈን ውድድር ካሸነፈች በኋላ እስካሁን ድረስ አራት የስቱዲዮ አልበሞችን በገበያ ላይ አውላለች። እንግዲህ ስለዚች ታዋቂ የሀገረሰብ ዜማ ተጫዋች ይህን ያህል ካልኳቸው ዘንድ ሰሟን ሰሙዌር ቱናይት የተሰኘውን ዜማዋን አብረንና ድምጥና ከሺ ዘጠኝ መቶ ሰባዎቹ ጀምሮ እስካሁን ድረስ ተወዳጅነታቸው ያልጠፉ ምርጥ ዜማዎችን ስቱዲዮ ይዤ ገብቻለሁ። አስደምጣቸዋለሁ። በቅድሚያ ግን ሰሟን ሰሙዌር ቱናይት Can Someone somewhere tonight is taking their first steps. Letting go all the hells it held them, and trusting themselves. የዛሬቱ አቅን ተወልደ 27 ዓመት የሞላትን የኖርዝ ካሮላይና የሀገረ ሰብ ዜማ ተጫዋቿን የኬሪ ፒክለርን ሳሙዋን ሳሙኤር ቱናይት የተሰኘውን ዜማን ነበር ያድመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ እስቲ በመቀጠል ደግሞ ከዛሬ ሰላሳ ዓመት በፊት ወደ ወጡ ቆየት ወዳሉ ዜማዎች ልውሰዳችሁ። በሺ ዘጠኝ መቶ ሰባዎቹ ተደናቂ ከነበሩ ድምፃውያን መካከል ቻይላይትስ ይገኙበታል። በቺካጎ የተቋቋሙት ቻይላይትስ የሙዚቃ ባንድ በበርካታ ዜማዎቻቸው ተደናቂነትን ያገኙ ሲሆን በዓለም ዙሪያ ግን ያስተዋወቃቸው ጥላቸው የምታደምጡት ኦ ገርል የተሰኘው ዜማቸው ነው። ቁጥር በሺህ ዘጠኝ መቶ ሰባዎቹ ኤ ሎንሊ ማን የተሰኘውን አራተኛ የስቱዲዮ አልበማቸውን በገበያ ላይ ዋሉ። ቀደም ብላችሁ የሰማችሁት ኦ ገርል የተሰኘው ዜማቸው ተወደደላቸው፣ በዓለም ዙሪያም እንዲታወቁ አደረጋቸው። በሺህ ዘጠኝ መቶ ሰባዎቹ ከተደነቁ ዜማዎች መካከል ሲልቨር ኮንቬንሽን የተባሉ የጀርመን የሙዚቃ ባንድ አባላት የተጫወቱት ፍላይ ራቭን ፍላይ የተሰኘው ዜማም በወቅቱ አሁንም ቢሆን ብዙዎቹን እያስደነሰ ያለ ዜማ ነው። ፍላይ ራቭን ፍላይ ፍላይ ሮቢን ፍላይ እንደ ኤሮፓያን አቆጣጠር በ1975 ሲልቨር ኮንቨንሽን የተባሉ የጀርመን የሙዚቃ ባንድ አባላት የተጫወቱት ዜማ ሲሆን ይህ ዜማ እንደወጣ በዩናይትድ ስቴትስ የሙዚቃ የቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ በቅቶ ነበር። ጀርመኖች ከተጫወቷቸው ዜማዎች በአሜሪካን የቢልቦርድ ሰንጠረዥ የአንደኝነትን ደረጃ ሲይዝ ፍላይ ሮቢን ፍላይ የመጀመሪያው ዜማ መሆኑ ነው። ይህ ዜማ እንደ ኤሮፓያን አቆጣጠር በ1997 በወጣው ቦጊ ናይት በተሰኘው ፊልም ላይ የፊልሙ አጃቢም ነበር። 1970ዎቹ በሙዚቃ መሳሪያዎች ብቻ የተቀነባበሩ ዜማዎችም ተወዳጅነት የነበሩበት ዘመንም ነበር። ከእነዚህም ዜማዎች መካከል አቨሬጅ ዋይት ባንድ የተጫወቱት ፒካፕ ዘፒስስ የተሰኘው ዜማ የወቅቱ ተወዳጅ ዜማ ነበር። አሁንም ተወዳጅነቱ እንዳለ ነው። ፒካፕ ዘፒስስ መቆጣጠር በ1974 ዘ አቨሬጅ ዋይት ባንድ የተባሉ የስኮቲሽ የሙዚቃ የባንድ አባላት ኤደብሊውቢ በተሰኘው ሁለተኛው የስቱዲዮ አልበማቸው አካታ ያወጡትን ፒክአፕ ዘ ፒስስ የተሰኘውን ዜማቸውን ነበር ያደመጥ ነው። ወደ 1977 ስንመጣ ደግሞ ተልማ ሁስተንን እናገኛለን። የሚሲሲፒ ግዛት ተወላጅ የሆነችው ተልማ ሁስተን በርካታ ተወዳጅ ዜማዎችን ተጫውታለች። ቀጥለን የምናደምጠው ዶንት ሊቭ ሚ ዚስ ወይ የተሰኘው ዜማዋ እጅጉን የተወደደላት ዜማ ነው። 救命、嗯 ዶንት ሊቭ ሚ ዚስ ወይ የተሰኘውን የቴልማ ሁስተንን ዜማ ነበር ያደመጥ ነው። ቴልማ የ68 ዓመት የእድሜ ባለጸጋ ስትሆን አሁንም አልፎ አልፎ በሙዚቃ መድረክ ላይ ብቅ እያ ላይ ትጫውታለች። የተከበራቸው የሙዚቃ ቃን አድማጮች በርካታ ዜማዎችን ስቱዲዮ ጄ ገብቼ ነበር፣ ግን ፊት ለፊት የሚገኘው ሰአት ቆጣሪ ሰአቴ እየተገባደደ እንደሆነ እየነገረኝ ነው። አድማጮች፣ ከመሰናበቴ በፊት በትናንትናው ዕለት ታዋቂ የሙዚቃ ሰው ከዚች ዓለም በሞት ተለይቶናል። አሜሪካዊ የሶል ድምፃዊ ቦቢ ዎማክ በትላንትናው ቀን አርፏል። በሰባ አመቱ ለዛሬ የምሰናበታችሁ ይህ ተደናቂ የሶል አቀንቃኝ ከተጫወታቸው በርካታ ዜማዎች መካከል ጂፕሲ ውመን በተሰኘው ዜማው ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። I've been around, I can't find light Lovely woman in motion Oh, she had hair dark as night Her eyes were like that kind glowing in the dark That hypnotized me, were for love. dance around a guitar melody. From the fire her face was all a Oh, how she enchanted me.